በሰሜን አሜሪካ የስፖርት እና ባህል ፌዴሬሽን 34ኛው ዓመታዊ በዓል በሲያትል ዋሽንግተን እየተካሄደ ነው። በ31 ቡድኖች መካከል በሚካሄደውና ባለፈው እሁድ በተጀመረው ውድድር ዛሬ አራተኛ ቀኑን ይይዛል። ውድድሩም ቀጥሏል። ታዲያ በስፍራው የሚገኘው ባልደረባችን አዲስ አበበ ለምሽቱም ተከታዩን አቀናብሯል። በየቀኑ ቢያንስ ሰባት ውድድሮች ይካሄዳሉ። ለምሳሌ የመክፈቻ ዕለት እሁድ ስምንት ግጥሚያዎች ነበሩ። ዋናው ግጥሚያ የሚካሄደው በዋሽንግተኗ ሬንተን ከተማ በተለይ ሬንተን መታሰቢያ ስቴዲየም በተባለ ውስጥ ሲሆን ሌላም ሁለተኛ የግጥሚያ ቦታ እዚሁ ሲያትል ከተማ ውስጥ እንዳለ የውድድር አስተባባሪዎቹ ገልጠውልኛል። ትናንት እንደ እሁዱ ሁሉ ስምንት ውድድሮች ተካሂደዋል። ትናንት ማክሰኞ ማለት ነው። ሳንዲያጎ ካንሳስን አራት ለዜሮ ሲያሸንፍ ሚኒሶታ እና ቺካጎ፣ እንዲሁም ሂውስተንና እና አዲስ ዳላስ ሁለት ለሁለት ተለያይተዋል። ኢትዮ ዳላስ ካልጋሪን ሰባት ለዜሮ አሸንፎ የሜሪላንዱ ቅዱስ ሚካኤል ዴንቨርን ሶስት ለአንድ ኦሃዮ ኒውዮርክን አንድ ለዜሮ ቶሮንቶ ሳን ሆዜን አራት ለሶስት በመጨረሻም የአዘጋጁ ወይም ከአስተናጋጆቹ ቡድኖች አንዱ ሲያትል ባሮ ቨርጂኒያን ሁለት ለዜሮ አሸንፈዋል። እስካሁኑ ግጥሚያዎች የመፈታተሻ አይነት ቢሆኑም ትናንት ማታ ከውድድሩ አስተናጋጆች አንዱ የሆነው ባሮ ከቨርጂኒያ ጋር ያደረገው ግጥና ከበድ ያለ ፉክክር ታይቶበታል። ቶሮንቶ ሳንሆዜን፣ የኔርላንዱ ቅዱስ ሚቻል ዴንቨርን ያሸነፉባቸው ውድድሮችም ከባድና ተመልካቹን በስሜት የያዙ ነበሩ። ለማንኛውም ለዛሬ ሰባት ውድድሮች ናቸው በፕሮግራም የተያዙት። የመጀመሪያው ገና በመካሄድ ላይ ይገኛል። ሰባት ውድድሮች አሉ ተብሎ አሁን ኢትዮጵያ ከምሽቱ ሶስት ሰዓት በሆነበት ጊዜ አንደኛ ውድድር ገና እየተካሄደ ነው ሲባል ግር ሊል ይችላል። ይሄም የሆነው የሰዓቱ ለውጥ ነው። አሁን እዚህ ሲያትል ዋሽንግተን ለምሳሌ ከጠዋቱ ገና አምስት ሰዓት መሆኑ ነው እና የአበበ ቢቂላ ቡድን ከሎስ አንጀለሱ እና ከፖርትላንድ አሸናፊ ጋራ ውድድሩን ገና እያካሄደ ይገኛል። ዛሬ ከዚህ ውድድር ቀጥሎ የሚካሄዱት ውድድሮች ላስ ቬጋስ እና አበበ ቢቂላ፣ ፌኒክስ እና ፊላደልፊያ፣ አትላንታ ከሜሪላንድ ቦስተን ከዲሲ ዩኒቲ፣ ዲሲ ስታር ደግሞ ከኤልኤ ዳሎን ወይም ከሎስ አንጀለሱ ዳሎን፣ ሳን ፍራንሲስኮ ከአስተናጋጁ አንዱ ከሆነው ከሲያትሉ ዳሸን፣ በመጨረሻ የሎስ አንጀለሱ ስታር ከኦስቲን ጋር ይጋጠማሉ ማለት ነው። የየቀኑ ውድድሮች ሲጠናቀቁ እዚህ ሰዓቱ ከምሽቱ አራት ሰዓት ይሆናል። ዋሽንግተን ዲሲ ከሌሊቱ ሰባት ሰዓት በኢትዮጵያ ሌሊቱ አልቆ ሐሙስ ጠዋት ሁለት ሰዓት ገደማ ይሆናል ማለት ነው። ለማንኛውም ነገ ለግማሽ ፍጻሜ የሚደርሱ ወይም የሚቃርቡ ቡድኖች የሚለዩበት ይሆናል። ማታ ዝርዝሮቹን ከነ ደረጃዎቹ ለማቅረብ እሞክራለሁ። ትናንት አንድ ተመልካችን መጀመሪያ ላይ ባናደደ፣ በኋላ ግን ሳቅ በሳቅ ባደረገ ዜና ላብቃ። እንደ መንደርደሪያ ቢሆን ኢትዮጵያ ነው ቆይቷል። አርቢትር በቀለ ኪዳኔ ለአንዱ ተጫዋች ቢጫ ካርድ ያሳየዋል። ቀድሞውኑ በቢጫ የተናደደው ተጫዋች ፎቶ ተነሳበት። ይለዋል። በቄም ነው በል አብረን እንድንነሳ ውጣና ለብሰ ጠብቀኝ ብሎ ቀዩን ቀየረለት። አትነጫነጭ ይቀየርልሃል። እንዳሉት እንዳሉ ሰውዬ መሆኑ ይሆን። ትናንት ግን እዚህ በሬንተኑ ስቴዲየም ዳኛው ለአንዱ ጥፋተኛ ላሉት ተጫዋች ቢጫ ካርድ ያሳዩታል። ጥፋቱ ተመልካችንን ያስቆጣና ያናደደ ነበርና ይገባዋል ያሉ ብዙ ነበሩ። ተጫዋቹ ግን ዳኛውን ምን እንደተናገረቸው አይታወቅም። እኔም አልሰማ፣ ውሸት ምን ያደርጋል። ቀይ ካርድ ያሳዩታል። ቀድሞውኑ በቢጫው የተናደደው ተጫዋች ቀዩን ካርድ ከእጃቸው የመነጭቅና ቀዳዶ እና በጫጭቆ ከሜዳ ሲወጣ ህዝቡን በሳቅ ገደለው። ይታያችኋል? ከዳኛ እጅ ቀይ ካርድ ቀምቶ እዛው ሜዳው ላይ ቀዳዶ የሚወጣ ተጫዋች ጉድቆ ነው። አበቃ። አዲሱ አበበ ነኝ። አሜሪካ ድምፅ ራዲዮ ከሲያትል ዋሽንግተን።